ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ በሰጠው የጉዞ መረጃ መሠረት ኢትዮጵያ የበለጠ ጥንቃቄ የሚያሻቸው አገሮች ምድብ ውስጥ መሆኗ ታወቀ። ምክንያቶቹን የምናወዳድርበት ስርዓት የለም። የኢትዮጵያን ገጽ ከተመለከትከው ግጭትና አለመረጋጋት ሊፈጠር የመቻሉ እድል ተጓዦች ሊገነዘቡት የሚገባ ጉዳይ እንደሆነ ይገልጣል። የኤምባሲው ቃል አቀባይ ኒኮላስ በርንስ ናቸው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ጥር 3 ቀን 2010 ዓ ም ምሽት አስተናጋጆች እኔ ያዳኝ ፍስሐዬና ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። ሰባተኛው የህወሀት ከፍተኛ የአመራሮች ጉባኤ ዛሬ ሲጀመር የኢህአዴግና አጋር ድርጅቶች ተገኝተዋል ሲል ዘጋቢያችን አለም ፍስሐ ተከታዩን አጭር ዘገባ ከመቀሌ ልኳል። ከሁለት ሺህ በላይ የህወሀት ከፍተኛ አመራሮችና የሌሎች ድርጅቶች ተወካዮች የተገኙበት ኮንፈረንስ ዛሬ የጥር ሶስት ሁለት ሺህ አስር አመተ ምህረት በሰማዕታት ሐውልት አዳራሽ ተጀምረዋል። የህወሀት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ኮንፈረንሱን ሲከፍቱ ካሰሙት ንግግር በድርጅታችን ህዝባዊነትና ዓላማን ከማስቀደም ለግል ጥቅምና ክብር ማስቀደም አመራራችን ወደ ጸረ ዲሞክራሲ ተግባርና አስተሳሰብ የገባ በድርጅታችን የጥገኝነት አስተሳሰብና ተግባር የታየ መሆኑን በግምገማችን አይተነዋል፣ ሲሉ ቀጥሎም እናማና ማዕከላዊ እንደጣ አስተሐጸረ ማለት አይኮኑም ድክመቱ በማዕከላዊ ኮሚቴ ብቻ የታጠረ ማለት አይደለም። ህዝባችን እያንጋላታና እያሳቀያ ያለ ከህዝቡ አቅራቢያ የሚገኝ የመንግስትና የድርጅት አመራር በመሆኑ ሁሉም አመራር የየራሱ ችግር ማረገፍ አለበት። ስለሆነም በዚህ እየጀመርነው ያለነው ታሪካዊ ኮንፈረንስ ሁላችን እንድንታደስና ታሪክ ለመስራት መወሰን አለብን። ኮንፈረንሱ ከ8 እስከ 10 ቀናት መውሰድ እንደሚችል ይገመታል። አለም ፍስሀ ከመቀለ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው አመት የተደረገው የምርጫ ሂደታቸውን ለመሰለል የሀገሪቱን የስለላ ፈቃድ ህግ ተጠቅመዋል ሲሉ ዛሬ ተናግረዋል። ያቀረቡት ማስረጃ ባይኖርም የውጭ ስለላ ህግ በምርጫ ዘመቻቸው ላይ ስለላ ለማካሄድ ሳይጠቀሙበት አልቀሩም ብለዋል። በሌላ በኩል ደግሞ ፕሬዚደንታዊ ሰመቻቸው ከሩሲያ ጋር ግንኙነት የነበረው እንደሆነ ከሚመረምሩት ልዩ ካውንስል ሮበርት ሙለር ጋር ተገናኝተው የሚነጋገሩበት ሁኔታ ያለ እንደማይመስላቸው ትራምፕ ተናግረዋል። ትራምፕ ትላንት ይህን ያሉት ከኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ ጋር ተገናኝተው ከተነጋገሩ በኋላ በተካሄደው ጋዜጣዊ ጉባኤ ላይ ነው። ከሩሲያ ጋር የተደረገ መመሳጠር የለም። ስለሆነም ሙለር ከሳቸው ጋር ሊነጋገሩ የሚችልበት ሁኔታ አይኖርም ብለዋል። ከሩሲያ ጋር የተመሳጠሩት ዲሞክራቶች ናቸው ሲሉም አክለዋል። በሚካሄደው ምርመራ መሰረት የሚለር መርማሪ ቡድን ፕሬዚዳንት ትራምፕን ሊያነጋገር እንደሚፈልግ ምለር ለፕሬዝዳንቱ ጠበቆች አመላክተዋል። ትራምፕ የምርመራውን ሂደት የዲሞክራቶች ተንኮል ብለውታል። ከሰሜን ኮሪያ ጋር ከሰሜን ኮሪያ ጋር ትክክለኛ በሚሆንበት ወቅት ለመነጋገር ፈቃደኛ ነኝ ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። የቪኦኤው ማይክል ብራውን ያጠናቀረውን አጭር ዘገባ ቆንጂታየት አቀርባለች። ፕሬዚደንት ትራምፕ የደቡብ ኮሪያውን መሪ ሙንጄ ኢንን ትናንት ረቡዕ በቴሌፎን ባነጋገሯቸው ጊዜ ሁለቱም መሪዎች ፒዮንግያንግ ላይ አሁንም ግፊቱን አጠንክሮ መቀጠል አስፈላጊ መሆኑን እንዳሰመሩበት ዋይት ሀውስ አስታውቋል። ሚስተር ትራምፕ ከኖርዌይ ጠቅላይ ሚኒስትር ኢርና ሶልበርግ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ሰላምን በጥንካሬ የማምጣት ዘመን ባሉት ተስፋ እንዳላቸው ገልጸዋል። ከሰሜን ኮሪያ ጋር ችግሮች፣ በእርግጥ ችግሮች አሉን ይሁንና በአሁኑ ወቅት ብዙ ጥሩ ንግግር እየተካሄደ ነው። አበረታች ነገሮች ይታዩኛል። የሆነ ባለው በጣም ደስ ነው የሚለኝ። ፕሬዚደንት ትራምፕ ማናቸውም ድርድር በሚካሄድበት ወቅት ምንም አይነት ወታደራዊ እርምጃ ላለመውሰድ ተስማምተዋል ስትል ደቡብ ኮሪያ አስታውቃለች። ደቡብና ሰሜን ኮሪያ ከሁለት ዓመታት በላይ በኋላ የመጀመሪያ ንግግራቸውን ባደረጉ ማግስት ትናንት የደቡብ ኮሪያ መሪ ከሚስተር ትራምፕ ጋር በቴሌፎን ተነጋግረዋል። ሰሜን ኮሪያ ሶል ውስጥ በሚካሄዱት የክረምት ኦሊምፒክ ውድድሮች እንደምትሳተፍ ማረጋገጧም ተገልጿል። በምክትል ፕሬዚደንት ማይክ ፔንስ የሚመራ ከፍተኛ የዩናይትድ ስቴትስ ልዑካን ቡድን ወደ ሶሉ የክረምት ኦሊምፒክስ እንደሚጓዝ ትናንት ዋይት ሀውስ አረጋግጧል። የአውሮፓ ኅብረት የውጭ ጉዳይ ፖሊሲ ኃላፊ ፌደሪካ ሞግሪኒ የኢራን ኒውክለርን በሚመለከት የተደረገው ዓለም አቀፍ ስምምነት እየሰራ ነው ብለዋል። የኢራን የቦሊስቲክ ሚሳይል እና በመካከለኛው ምስራቅ የሚስተዋሉ ሌሎች እንቅስቃሴዎች አሳሳቢ ቢሆኑም እነዚህ በተለየ መልክ የሚታዩ ናቸው ሲሉ ማክለዋል። የውጭ ጉዳይ ኃላፊዋ ይህን ያሉት ከሁለት ዓመታት በፊት ከኢራን ጋር ስለተደረገው ስምምነት ለመነጋገር ብራሰልስ ውስጥ ከብሪታንያ፣ ከፈረንሳይ፣ ከጀርመንና ከኢራን የውጭ ጉዳይ ሚኒስትሮች ጋር ከተገናኙ በኋላ ነው። ስምምነቱ የኢራንን የኒውክሌር ፕሮግራም በመገደብ ተጥሎባት የነበረውን የገንዘብ ማዕቀብን ያቃለለ ነው። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሰሜን አፍሪካዊቱ አገር ቱኒዚያ መንግስት የወሰደውን የቁጠባ እርምጃ በመቃወም ለሶስት ቀናት ያህል በተካሄደው ግጭት የታከለበት ሰልፍ ከአምስት መቶ በላይ የሚሆኑ ሰዎች መታሰራቸውን ባለሥልጣኖች ገልጸዋል። መንግስት ባወጣው አዲስ በጀት ላይ የግብር ክፍያ በመጨመሩ ምክንያት ባለፈው ሰኞ የጀመረውን ተቃውሞ ለማርገብ የጸጥታ ኃይሎች በብዙ ከተሞች ተመድበዋል። ትላንት ብቻ ከ300 ሰዎች በላይ መታሰራቸውን ባለሥልጣናቱ ጠቁመዋል። ተቃዋሚዎቹ ጀርባ በተባለው የቱሪስቶች መስህብ በሆነው ደሴት ውስጥ በሚገኝ አንድ የአይሁዳውያን ትምህርት ቤት ላይ ፈንጂ ወርውረዋል። የዩናይትድ ስቴትስ የፍርድ ሚኒስቴር በኢራን የሚደገፈው ህዝብ አላ የተባለ አሸባሪ ድርጅት የገንዘብና ሱስ አስያዥ መድኃኒት እንቅስቃሴን የሚመረምር የነባር አቃቢያን ህግ ቡድን መመስረቱን የዩናይትድ ስቴትስ ዋና አቃቢ ህግ ጄፍ ሴሽንስ ዛሬ አስታውቀዋል። የኦባማ አስተዳደር ባለሥልጣኖች ከኢራን ጋር ይደራደሩ በነበረበት ወቅት የሱስ አስያዥ መድኃኒት ዝውውር ጉዳይን የሚከታተለው መስሪያ ቤት ጥረትን በተደጋጋሚ አሰናክለዋል የሚል ወሬ ፖለቲኮ ላይ ከወጣ በኋላ ነው የፍርድ ሚኒስቴሩ ይህን እርምጃ የወሰደው። የዩናይትድ ስቴትስ ምክር ቤት አባላት በመንግሥት በጀትና በኢሚግሬሽን ጉዳይ ስምምነት ላይ ለመድረስ ጊዜ እያጠራቸው ነው። በባጀት መደባ ላይ ያለው ትግል በመጪው ሳምንት የመንግሥት ሥራ መዘጋትን ሊያስከትል ይችላል ተብሏል። ዲሞክራት ምክር ቤት አባላት ከስምንት መቶ ሺህ በላይ የሚሆኑት ወጣት ፈላሾች ጉዳይ ከማንኛውም አይነት የባጀት ስምምነት ጋር እንዲያያዝ ይፈልጋሉ። በልጅነታቸው ወደ ዩናይትድ ስቴትስ ለገቡት ሕጋዊ ፍቃድ ለሌላቸው ፍልሰተኞች የተሰጠው የመኖሪያ ፍቃድ እንዲቀጥል ነው የዲሞክራቶቹ ፍላጎት። አንድ የሕግ መምሪያ አባላት የሆኑ ሪፐብሊካውያን ቡድን ሰፋ ያለ ይዘት ያለው የኢሚግሬሽን ለውጥ እንዲደረግ የሚጠይቅ ሀሳብ አቅርበዋል። ዴሞክራቶቹ ያቀረቡት ማሻሻያ ከቤተሰቦቻቸው ጋር በልጅነታቸው እዚህ አገር ሲገቡ የተሰጣቸው ጊዜያዊ ፈቃድ ሲያበቃ ለሶስት ዓመታት እንዲራዘም የሚለውን ያጠቃልላል። በመጨረሻም አንድ የካሊፎርኒያ ፌዴራል ዳኛ በልጅነታቸው ወደ ዩናይትድ ስቴትስ ለገቡት አሁን ወጣቶች ለሆኑት ፍልሰተኞች የተሰጠው ፈቃድ እንዲጸና የትራምፕ አስተዳደርን ያዘዙ ቢሆንም ወጣቶችን ላይ ጥቅም ይችላል። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ዊሊያም አርትስ ኢሚግሬሽን ባለስልጣኖች የወጣቶችን የማመልከቻ ሂደት እንዲጀምሩ ባለፈው ማክሰኞ አዘዋል። ይህ ውሳኔ የሚመለከተው ፕሬዚደንት ትራምፕ ባለፈው መስከረም ወር እንዲቆም ያደረጉትን መርሃ ግብር ነው ለመጀመሪያዎቹ ማመልከቻ አቅራቢዎች አይሰራም። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ አሁን የዕለቱ አብይ ርዕስ ገዢው የኢትዮጵያ ፓርቲ ኢህአደግ ለ18 ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሁፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ መግለጫ ሰጥተዋል። የፖለቲካ ምህዳሩን ለማስፋት በፍርድ ቤት የተፈረደባቸው ወይ ደግሞ በአቃቢ ህግ ክስ የተመሰረተባቸውና ጉዳያቸው እየተጣራ የሚገኙ የፖለቲካ እስረኞችም ሆኑ ግለሰቦች፣ አንዳንዱ ክሳቸው ተቋርጦ ወይም የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው እንደሚፈቱ ከተገለጸ ዛሬ ዘጠኝ ቀናት ተቆጥረዋል። ጉዳዩን በቅርብ የሚከታተሉ ጋዜጠኞችና የሰብአዊ መብት ተሟጋቾች፣ የእስረኛ ቤተሰቦች የቤተሰቦቻቸውን መፈታት በጉጉት ከመጠባበቅ ውጪ የተፈጠረ አዲስ ነገር የለም ይላሉ። ጽዮን ግርማ ዝርዝር አላት። መስመር ላይ ሁለት እንግዶች አሉኝ። ሁለታችሁን የጋበዝኩበትን ምክንያት መጀመሪያ ላብራራ። ሁለታችሁ ከዚህ ቀደም በመጽሐፍ ሀሳባችሁን በመግለጽ በማንጸባረቅ ትታወቃላችሁ። በዚህ ምክንያትም ታስራችሁ ተፈታችኋል። የማዕከላዊ እስር ቤትንም ታቁታላችሁ፣ ማረሚያ ቤቶችንም ታቁታላችሁ። ከዛ በተጨማሪ ከተፈታችሁን በኋላ ደግሞ በተደጋጋሚ የታሰሩ ሰዎችን ጉዳይ ከፍርድ ቤቶች አካባቢ ሌሎች እንዲሰሙ ታደርጋላችሁ። የኢትዮጵያን የፖለቲካ ሁኔታ ከታተላላችሁ በዚህ እና በተለያዩ ምክንያቶች ከፍርድ ቤት እና ከእስረኞች ጉዳይ ጋር የተያያዘ እውቀት አላችሁ በሚል ነው የጋበዝኳችሁ። ስለዚህ ከዚህ መነሻ አድርገን እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝና እሳቸውን ጨምሮ አራቱ ፓርቲ አመራሮች ከኢህአዴግ የ18 ቀን ግምገማ በኋላ የፖለቲካ ምህዳሩን ለማስፋት ይወሰዳል ካሉት እርምጃ አንዱ ፖለቲከኞችና ሌሎች ሰዎችን መፍታት ነው። ይህንን ነገር ከተናገሩ በኋላ በኢህአዴግ በኩል ምንም የተሰጠ መግለጫ የለም። እንደው ከዚህ ባሻገር ግን በተግባር ወደ ፍርድ ቤቶች አካባቢ ስትሄዱ፣ ወደ እስር ቤቶች አካባቢ ስትሄዱ ወይም ደግሞ ከእስረኛ ቤተሰቦች ጋር ያያችሁት አዲስ ነገር አለ ወይ? የተፈታ ወይም ለመፈታት መንገድ ላይ ያለ እስረኛ አለ ወይ? እስቲ ከጌታቸው ሽፈራው ልጀምር። አይ፣ የለም እንደውም፣ መግለጫው ከተሰጠ በኋላ እንዲከላከሉ የተበየነባቸው አሉ። በርካታ እስረኞች ተፈርደባቸውም አሉ። አሁን ለምሳሌ ዛሬ ሰላሳ ሶስት እስረኞች ላይ አስራ አምስት ከአስራ ስምንት ዓመት ተፈርዶባቸዋል። በትናንትናም ከዛ በፊትም አጠቃላይ ከአርባ በላይ እስረኞች እንግዲህ መግለጫው ከተሰጠ በኋላ ተፈርዶባቸዋል። ከዛ ከአርባ በላይ የሚሆኑት ደግሞ ምናልባት ከሀምሳ በላይ እንዲከላከሉ ብይን የተሰጠባቸው ሰዎች አሉ። ከመፈታቱ በላይ ማለት ነው። ስለዚህ ክሳቸው ተቋርጦ ወይም በምህረት ይፈታሉ የሚለው ነገር ተግባራዊ እየተደረገ አይደለም ወይም ምልክት የለም እያልክ ነው። እስቲ በፍቃዱ በቤተሰቦች አካባቢ ያየኸው ነገር አለ ወይ? እንግዲህ ከዚህ ቀደም በነበሩት በተለይ በቅንጅት አመራሮች ጊዜ ከዛ በኋላም በነበሩት የይቅርታ የምህረት ክስ መቋረጥ ሲኖር ከቤተሰቦች ጋር አንዳንድ ንግግር፣ ቤተሰቦች ጉዳዩን የማወቅ ምልክት አለና ይሄን ነገር አለ ወይ? ያየኸው የተመለከትከው ነገር አለ ዛሬ እንደውም ባጋጣሚ ብዙ ሰዎች አግኝቻለሁ። አንዷ የጋዜጠኛ ውብሸት ታዬ ባለቤት ነበረች እና በጣም ተስፋ እያደረገች ነው። በሚያሳዝን ሁኔታ እና ግን ምንም አዲስ ነገር የለም። የሰማችውን እነሱን ውብሸትም የሰሙትን ነገር የለም። የሆነ ነገር ተፈጥሮ ድንገት ይሰቱልናል ብቻ እያለች ተስፋ እያደረገች ነው። ሌላ ደግሞ ከሙስሊሞች ጋር በተያያዘ በፊት አብሯቸው ታስሮ የነበረ ጋዜጠኛ ዩሱፍ ጌታቸውን አግኝቼው ነበር። እንደዚህ እሱም ምንም አይነት እንደሚሰቱ የቀሩት አባላቱ እንደሚሰቱ ምንም አይነት ፍንጭ እንዳላገኘ ነው የነገረኝ። እኔ እንዲያውም አሁን አሁን በጣም ጌታቸው እንደተናገረው ተስፋ አስቆራጭ ሁኔታ ላይ የደረስን ነው። ምክንያቱም መንግስት ሄድላይኑን አግኝቷል። ርዕሰ ዜናውን ሁሉታን እንደሚፈታ ግን ምንም ፍንጭ የለም። ሙሉ ለሙሉ ተስፋ እንዳንቆርጥ ግን ሁለቱም ሰው ለቃላቸው ያክል ሰጥተው አላቆሙትም። ወይም ደግሞ ተስፋ እንዳናደርግ ምንም አይነት ፕሮሰስ የለም። እስረኞቹንም ጠርተው አላናገሩም። ወይም ቤተሰቦቻቸውም ላይ የሆነ ነገር አልሰጧቸውም። አቃቤ ሕጎችም ሂደቱን እያስኬዱ ነው። ቅድም የተፈረደባቸው ሰዎች አሉ፣ ሌሎችም እንደዚሁ። ስለዚህ ርዕሰ ዜናውን ለማግኘት ብቻ ነው እየሰሩት የሚያስብል ነው። በዛ ላይ ቃላት እርምት ለማድረግ በጣም ብዙ ተሽቀዳድሟል። ምናልባት የራሳቸው ባለስልጣናቶች፣ ባለስልጣናት ውጭ ሆነ እንዲያስቡት የነሱን ባለስልጣናት እኮ በሙስና በምን የታሰሩት እኮ ፖለቲከኞች ናቸው። እና ለዲፊኔሽ ናቸው ወይም ለገለጻቸው እኮ ሁሉንም ሰው ሊወክል ይችላል። ያገላለ ስለዚህ በጣም ተስፋ አስቆራጭ ሁኔታ ላይ ቤተሰቦችን ያሉት ማለት ነው። ጌታቸው፣ እንደው ዘጠኝ ቀን ሙሉ አንድም ምልክት ከሌለ ለምን ይሄ መግለጫ አስፈለገ ብለህ ታስባለህ? በዚህ በእስረኛ ፈታት ጉዳይ ግን ሶስት መሰረታዊ ነገር ያሉ ይመስለኛል። አንደኛው በዋና ጉዳይ እንኳን ማለት እንደዚህ ገና ባልተጨበጠ ነገር ይቅርና የስር ጊዜውን የጨረሰ እስረኛ ወይም ደግሞ በአመክሮም የአጠቃላይ የጨረሰ እስረኛ እንኳን በጊዜ አይፈቱም። በነገራችን ሳምንት ወር ያቆያሉ። እሱ የሚመስለኝ አብዛኛው እስረኛ በተስፋ እንዲደክም ይፈልጋሉ። እኔም ስለገጠመኝ ማለት ነው። እኔ እንኳን ጨርሼ ራሷ ቆይተውኛል። እንዴት የተወሰነ ጊዜ እና አንዱ አባዜ ያለባቸው የደህንነት መስሪያ ቤቱ ይመስለኛል። እስረኞቹ ተዳክመው እንዲወጡ ይፈልጋል። ሁለተኛው ግን መግለጫው በራሱ ሊፈቱ ነው እንዲባለት ይፈልጋል። ፓርቲው ህዝብ እንዲያወራ ይፈልጋል። እስረኞች ሊፈቱ ነው፣ ለብሔራዊ መግባባት እያወሩ ነው እንዲል ይፈልጋል። ከሌሎቹ ጉዳዮች ይልቅ፣ ከተቃውሞ ጉዳዮች ይልቅ ይሄን አጀንዳው አጀንዳ ማስቀየሪያ እንደሆነ ነው የሚገባኝ። ከዛ ባሻገር ግን እየሸሹባቸው መግለጫውም ላይ ራሱ እየሸሹ ወደኋላ የመጡባቸውን ነገሮች ስናይ በቀደም ድረስ ጠቅላይ ዐቃቤ የሰጠውን መግለጫ ድረስ ስናይ ወደኋላ የሸሹባቸው ነገሮች አሉ ይመስለኛል። ያልተስማሙባቸው ምናልባት በግፊት የመጡት ይመስሉ፣ ከዛ በኋላም ደግሞ አንዳንድ አካላት ደስተኛ ባለመሆናቸው የቀሩ ወደኋላ ያፈገፈጉባቸው ነገሮች አሉ ይመስለኛል። እስካሁንም መስማማት ያልተደረሰባቸው ነገሮች አሉ ይመስለኛል። እነዚህ ሶስት ነገሮች ከዚህ ከእስረኛ ጋር የተያዙ ይመስለኛል። በዋና ጉዳይ እንኳን ተፈርዶባቸው በጨረሱ ጉዳይ እንኳን በቶሎ የማይፈታን የደህንነት መስሪያ ቤትና የማረሚያ ቤት በምህረት መንግስት ለግሳ በሰጠት በሚለው ጉዳይ ቶሎ ይሰጣል ብዬ አልጠብቅም። በነገራችን ላይ በፍቃዱ ቴሌቪዥን ላይ ቀርበው ነው ይህን መግለጫ ፓርቲዎቹ የሰጡትና የተጠያቂነት ጉዳይ አያሳስባቸውም። ህዝብ ይጠይቀናል እንደዚህ ፊት ለፊት ተናግረን የሚል እንደ የተጠያቂነት ጉዳይ እንኳን አሳስቧቸው ይፈታሉ ብለህ አትገምትም። በነገራችን ላይ የተጠያቂነት ጉዳይ እንደ በስሙላ ካለ ሆነ በስተቀር ብዙ ሰዎች ነፍሳቸው ሲጠፋ በሰላማዊ መጽወቅ የተለያዩ ሪፖርቶች የተለያዩ ነገሮች ተብለው ምንም ተጠያቂ አልደረሰም። ስለዚህ ገና ለገና እንፈታለን ብለው የገቡትን ቃል አጠፉና ምክንያቱም ማን ማንን ይጠይቃል? የትስ ነው የሚጠየቀው? ምን መጠየቂያ ቦታ ሳለና ነው ያ ነገር የሚሆነው? ስለዚህ በጣም የሚያሳዝነው ነገር ሁልጊዜም የእነሱ በጎ ፈቃድ እስረኛ መሆናችን ነው እንጂ በእርግጥ ይሄ ቃል ኪዳን እንዲሆን የተገኘው እና የታሰሩ ፖለቲከኞች መኖራቸውንም እስከ ማመን የተደረሰው ህዝቡ በፈጠረው ጫና የአንዳንድ ፖለቲካ ፓርቲ አባላቶችም ትንሽ የህዝቡን ጥያቄ ለመቀበል ፍላጎት እያሳዩ በመምሰላቸው ነው እንጂ ምንም ተጠያቂነት የሚፈራ የመንግስት ቡድንም የለም። አገሩ ኢትዮጵያ ሁኑ ነው እንጂ ያወሩትም ሰዎች ያወሩበትም ሁኔታ የፓርቲ ስብሰባ ላይ ነው። ግን በፓርቲና በመንግስት መካከል ያለው ልዩነት ኢትዮጵያ ውስጥ ሁልጊዜም ስለሆነ የፓርቲው ቃል ይፈጸማል ብለን ነው የምናስቡ መንግስቱ ነው እና ምንም አይነት የቢሮክራቲክ ቅፋትም የለባቸውም ለመፈጸም ከፈለጉ ካለገሙ በስተቀር ግን ተጠያቂነት ያመጣባቸዋል የሚለው ላይ እንኳን ማን ማንን ይጠይቃል ምክንያቱም እነሱ ዳኛ እነሱ አቃቢ ህግ እነሱ ሰብዓዊ መጥረጣሪ ኮሚሽን እነሱ ሁሉንም ነገር ናቸው ሁለታችሁንም በጣም አመሰግናለሁ ጊዜ ርስጥልኝ ገዢው ፓርቲ ኢህአዴግ የፖለቲካም ሆነ የህሊና እስረኛ እንደሌለ አጥብቆ ይከራከራል። ፓርቲው በመጨረሻ በሰጠው መግለጫ ላይም ይፈታሉ ያለው ፖለቲከኞችና ሌሎች ግለሰቦችን ነው። ግን ደግሞ በዚሁ መግለጫ ላይ የፖለቲካ ምህዳሩን ለማስፋት የሚል አገላለጽንም ተጠቅሟል። የኢትዮጵያ ሰብዓዊ መብት ጉባኤ ሰመጉ ሰሞኑን በሰጠው መግለጫም መንግስት እንዲህ ያለ መከራከሪያውን ወደ ጎን ትቶ ያለምንም አድሎና ፖለቲካዊ ትርፍ ሁሉንም የፖለቲካና የህሊና እስረኞችን ሊፈታ እንደሚገባ አሳስቧል። እንደ ሁማን ራይትስ ዎችና አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተከራካሪ ድርጅቶች በኢትዮጵያ ቁጥራቸው እንኳን በውል ተለይቶ የማይታወቅ የፖለቲካና የህሊና እስረኞች እንደሚገኙ ገልጾ መንግስት በሀገሪቱ የፖለቲካ ምህዳሩን ማስፋት ከፈለገ ሁሉንም የፖለቲካና የህሊና እስረኞች ከእስር ሊፈታ እንደሚገባ በመግለጫቸው ማሳሰባቸው ይታወሳል። ጽዮን ግርማንና እንግዶቿን የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉንና የነገር የኢትዮጵያ ጋዜጣ አዘጋጅ ጌታቸው ሽፈራውን እኛም እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገር። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ባወጣው የሀገራት የጸጥታ ሁኔታ ደረጃ ኢትዮጵያን የበለጠ ጥንቃቄ ማድረግ ከሚያስፈልጋቸው ተርታ መድቧል። ሊከሰቱ ከሚችሉ ግጭቶችና የግንኙነት መስመሮች መቋረጥ አንጻር በኢትዮጵያ የሚጓዙ አሜሪካውያን ዜጎች ጥንቃቄ ማድረግ እንዳለባቸው ነው ያሳሰበው። እስክንድር ፍሬው ተከታዩን ዘገባ ልኳል። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ኢትዮጵያን ጨምሮ ሁሉንም ሀገራት በተለያዩ ምድቦች ያስቀመጠው ከጸጥታና ከጉብኝት አመችነት አንጻር ነው። እናም መሥሪያ ቤቱ ወደ ተለያዩ ሀገራት የሚሄዱ አሜሪካውያን ተጓዦችን ደህንነት ይበልጥ ለመጠበቅ ያስችላል ያለውን አሰራር በየሀገራቱ ሊደረግ ከሚገባው ጥንቃቄ ጋር በትናንትናው እለት ይፋ አድርጓል ደረጃ አንድ ተብለው የተቀመጡት ሀገራት የተለመደ ጥንቃቄ ብቻ የሚያስፈልግባቸው ናቸው በደረጃ ሁለት ደግሞ የበለጠ ጥንቃቄ ማድረግ የሚያስፈልግባቸው ሀገራት ተመድበዋል ኢትዮጵያም በዚህ ምድብ ትገኛለች በደረጃ ሶስት ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ ሀገራት ተመድበዋል ፈጽሞ መጓዝ የማያስፈልግባቸውና ለሕይወት አስጊ የሆነ ሁኔታ ያለባቸው አገራት በደረጃ አራት ነው የተመደቡት። በደረጃ ሁለት እንደተመደቡ ሌሎች አገራት ሁሉ ወደ ኢትዮጵያ የሚጓዙ አሜሪካውያን የበለጠ ጥንቃቄ እንዲያደርጉ የውጭ ጉዳይ መስሪያ ቤቱ አሳስቧል። የግጭቶች የመከሰት ዕድል መኖሩና መንግሥት ኢንተርኔትን የመሳሰሉ የመገናኛ አውታሮችን ሲዘጋ መታየቱ ደግሞ ለዚህ በምክንያትነት ተጠቅሰዋል። ግጭቶችና አለመረጋጋቶች ሲከሰቱ የኢትዮጵያ መንግስት ኢንተርኔት የሞባይል ኢንተርኔትና የስልክ አገልግሎቶችን ገድቧል ወይም ፈጽሞ ዘግቷል ይላል ኢትዮጵያን አስመልክቶ የሰፈረው መረጃ። ይህ ደግሞ የዩናይትድ ስቴትስ ኤምባሲ በኢትዮጵያ ከሚገኙ አሜሪካውያን ዜጎች ጋር መረጃ ለመለዋወጥና የምክር አገልግሎት ለመስጠት ያለውን አቅም ይገድባል ይላል። ኢትዮጵያን ጨምሮ የአገራቱ የጸጥታ ሁኔታ ደረጃ የአጠቃላይ ግምገማ ውጤት መሆኑን በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ተናግረዋል። ኢትዮጵያ የበለጠ ጥንቃቄ ማድረግ ከሚያስፈልግባቸው ሀገራት ተርታ እንድትመደብ አብዛኛውን አስተዋጽኦ ያደረገው ወቅታዊ ሁኔታ ምን እንደሆነም ጠይቄያለሁ። ምክንያቶቹን የምናወዳድርበት ስርዓት የለም። የኢትዮጵያን ገጽ ከተመለከትከው፣ ግጭትና አለመረጋጋት ሊፈጠር የመቻሉ ዕድል ተጓዦች ሊገነዘቡት የሚገባ ጉዳይ እንደሆነ ይገልጣል። ያ በእርግጠኛነት አስተዋጽኦ ያደርጋል። ነገር ግን ይሄኛው ሁኔታ የበለጠ አስተዋጽኦ አድርጓል፣ ያኛው ደግሞ ያነሰ በሚል በመቶኛ የማስቀመጥ ሥርዓት የለም። ወደ ኢትዮጵያ የሚጓዙ አሜሪካውያን የአገር ውስጥ የመገናኛ ብዙሐንን እንዲከታተሉ፣ ዕቅዳቸውንም ከሁኔታዎች ጋር ለማስተካከል እንዲዘጋጁ፣ አካባቢያቸውንም እንዲያጤኑ መረጃው ይመክራል። በምዕራባውያን ዜጎች በሚዘወተሩ የአገሪቱ አካባቢዎች ሲንቀሳቀሱም ንቃት እንዳይለያቸው አሳስቧል። ሌሎች የጥንቃቄ እርምጃዎችንም ዘርዝሯል። ኢትዮጵያ በአጠቃላይ የበለጠ ጥንቃቄ ማድረግ የሚያስፈልግባት ተብላ በደረጃ ሁለት ብትመደብም ከዚህ ያነሰ ደረጃ የተሰጣቸው የአገሪቱ አካባቢዎችም አሉ። በዚህም መሰረት በኦሮሚያ ክልል የምስራቅ አደርጌ ዞንና በአፋር ክልል የዳናክል ሸለቆ በደረጃ ሶስትን የተመደቡት ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ አካባቢዎች ናቸው። በዚህ ደረጃ የሚመደቡት በምስራቅ አድርጌ የተቃውሞ ሰልፎች በድንገት ሊነሱ እንደሚችሉ ከዚህ በፊት በተደረጉ ሰልፎችም የሞትና የመቁሰል አደጋ ማጋጠሙን መረጃው አመልክቷል። የመንግስት የጸጥታ ኃይሎችም በአንዳንድ ሰልፎች ላይ ገዳይ የሆነ ኃይል መጠቀማቸውን አስታውሷል። በጉዞ ማስጠንቀቂያው ከሁሉም ባነሰ ደረጃ ላይ የተመደበው የሶማሌ ክልል ነው። ደረጃ አራት በሚል በአዲሱ የውጭ ጉዳይ መስሪያ ቤት አሰራር በዚህ ደረጃ የሚቀመጡት ፈጽሞ መጓዝ የማያስፈልግባቸውና ለሕይወት አስጊ የሆነ ሁኔታ ያለባቸው ናቸው። በኢትዮጵያ ገጽ የሰፈረው የውጭ ጉዳይ መስሪያ ቤት መረጃም አሜሪካውያን ወደ ክልሉ እንዳይጓዙ ይመክራል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰቱ ግጭቶች ሰዎች መሞታቸውንና መቁሰላቸውን በኦጋዴንና ባህርርጌ አካባቢዎች ባሉ ታጣቂ ኃይሎች ላይ የሚካሄድ የጦር እንቅስቃሴ መኖሩንም ጠቅሷል። በኢትዮጵያ ያሉ አንዳንድ አካባቢዎች ለአገሪቱ በአጠቃላይ ከተሰጠው ደረጃ በተለየ ሁኔታ መቀመጣቸው ጎብኚዎችን የሚጠቅም እንደሆነ የኤምባሲው ቃል አቀባይ ኒኮላስ ባርኔት ያብራራሉ። ገጹ እያንዳንዱ አካባቢ ለምን ከሌላው በተለየ ሁኔታ እንደተቀመጠ መረጃ ይሰጣል። እያንዳንዱም የተለያየ ነው። እናም በገጹ ላይ ወደ አንድ አካባቢ መጓዝን የምንመክር ከሆነ ለምን እንደሆነም ተጠቃሚዎች ማየት ይችላሉ የጉዞ መረጃዎችን የምንሰጥበትን መንገድ ማስተካከል ያስፈለገበት ነጥብ አንድን አገር መጎብኘት የፈለጉ ሰዎች አጠቃላይን ሁኔታ እንዲያዩ እንዲሁም በተለይ ግንዛቤ ሊኖራቸው የሚገቡ የተለዩ ቦታዎች ካሉም ያንን እንዲያውቁ ማድረግ ነው ኢትዮጵያን በተመለከተ ይፋ የተደረገው ደረጃና የወጣው መረጃ እስከ ቅርብ ጊዜ ከነበረው ጋር ተመሳሳይ መሆኑንም ቃል አቀባዩ አመልክተዋል። ሆኖም ሁኔታዎች በተለዋወጡ ቁጥር ይህ ደረጃና መረጃ ሊቀየር እንደሚችልም ተናግረዋል። በተከታታይ ክለሳ እንደሚደረግና የመረጃ ማስተካከያ ሊኖር እንደሚችል ነው የጠቆሙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አንድ ማረም ያለኝ፣ አድማጮች፣ ቀደም ሲል ይህን ዘገባ ሳስተዋውቅ የኤምባሲውን ቃል አቀባይ ኒኮላስ በርንስ ብዬ ነበር። ኒኮላስ ባርኔት ተብሎ ይነበብልኝ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የኦሮሞ ፌዴራልስ ኮንግረስ አመራር አባላት እነ ጎርሜሳ አያኖ በምስክርነት የቀጠራቸው ከፍተኛ የመንግስት ባለሥልጣናት እንዳይቀርቡ ወሰነ። ተከሳሾቹ በችሎት ከፍተኛ ተቃውሞ አሰሙ። ፍርድ ቤቱም በችሎት መዳፈር እያንዳንዳቸውን በስድስት ወር እስራት ቀጥቷቸዋል። በጉዳያቸው ላይ ለመወሰንም ቀጠሮ ሰጥቷል። የአዲስ አበባ ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። አራቱ የኦሮሞ ፌዴራሊስት ኮንግረስ የአመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በምስክርነት የቆጠሯቸው ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለሥልጣናት ምስክሮቹ ለጉዳዩ አወሳሰን የሚሰጡት ምስክርነት አግባብነት የለውም በማለት ለምስክርነት እንዳይቀርቡ ወሰነ። ለወራት ሲንከባለል የቆየው ይህ የምስክር አቀራረብ ጉዳይ ፍርድ ቤቱ የወሰነበትን አግባብ የተከሳሾቹ ጠበቃ አቶ አማሃ መኮንን አብራርተውልኛል። መቶ ሀያ አምስት እና የአሁንም የሥነ ሥርዓት ሕጉን አንቀጽ ዘጠና አራት ፍርድ ቤቱ ተገቢ ነው ባለው መንገድ ተርጉሞ በዋናነት ምስክሮቹ የሚመሰክሩበት ጉዳይ ወይም ምስክሮቹ ለጉዳይ አወሳተን ያላቸው አግባብነት ወይም ሬሌቫንስ ፍርድ ቤቱ አላመነበትም። ስለዚህ ከዚህ በኋላ እንዲቀርቡ መጥሪያ ዲሳፍ አይገባም ብለን አምነናል በሚል መጥሪያ ምስክሮች እንደማይጠሩ ነው የወሰነው በዚህ ላይ ብቻ ሳያቆም እነዚሁ ምስክሮች በተለያየ የመገናኛ ብዙኃን የሰጧቸው መግለጫዎች እኛ በፍርድ ቤቱ ትእዛዝ እንዲቀርቡልን ከተለያዩ የመንግስት ሚዲያ ተቋማት በፍርድ ቤቱ ትእዛዝ እንዲቀርቡልን ጠይቀን ነበረ። አሁንም ይሄም ገለጹት የተባለውም የሰጡት የተባለውም መግለጫ ቢሆን አሁንም ለጉዳዩ አግባብነት የለውም ወይም ሬሌቫንት ነው ብለን አናምንም፣ እሱም ቢሆን ሊታዘዝ አይገባም። ስለዚህ እሱንማ እንዲቀርብ ዝም ነው የተባለው የአቶ በቀለን ብቻ በሚመለከት እንዲቀርብልን ጠይቀን የነበረው አንዳለ ማራጌ በተለይ ስለ አቶ በቀለ ባህሪ ወይ ካራክተር ዊትነስ ያስረዳል ብለን እንዲቀርብልን ጠይቀን የነበረውንም ምስክር በተመለከተ እንደዚሁ አይቀርቡም ወይም መጥራት ሊጻፍለት አይገባም በሚል ወስኗል። በሌላ በኩል እንግዲህ በዚሁ መዝገብ ላይ በቀሪ ምስክሮችን ለመስማት ለየካቲት አምስት ስድስት እና ሰባት ስምንት ዘጠኝ ቀጠሮ ተይዞ ነበረ። እሱም ቀጠሮ ቀሪ ሆኗል። ስለዚህ በዚህ መዝገብ ላይ ፍርድ እንሰጣለን በሚል መዝገቡን በጥር አስር ተቀጥሯል። አቶ አማህ መኮንን ይህን ውሳኔ ፈጽሞ ጠብቀውት እንዳልነበረም ገልጸዋል። ሁለት ለመናገር በእኔም በኩል ያው ያልጠበኩት ውሳኔ ስለነበር በውሳኔውም ሲሰጥ በትንታኔው ላይ አንዳንድ የተገለጹ ነገሮች እኛ ምስክሮቹ እንዲጠሩ ስንወስን ከነበረው ሁኔታ ጋር ይሄዱ ስላልነበረ ፍርድ ቤቱን አስፈቅጄ አስተያየት ሰጥቻለሁ። አንደኛ እነዚህ ምስክሮች እንዲጠሩ ስንጠይቅ በደንብ አስበንበት ተነጋግረን ለጉዳዩ አግባብ መሆናቸውን አምነንበት የቆጠርናቸው መሆኑን፣ ሁለተኛ ጉዳዩ ምስክሮቹ ለጉዳይ ወታሳን አግባብነት በተመለከተ ቀደም ሲል ችሎቱ በጠየቀን መሰረት አስረድተን ፍርድ ቤቱን ፍርድ ቤቱም አምኖበት መጥሪያው እንዲጻፍ ያደረገ ሆኖ እያለ እንደገና ይሄ መነሳቱ ተገቢ እንዳልነበረም ገልጫለሁ። በሶስተኛ ደረጃ በተለይ የኦሮሚያ ክልል ከፍተኛ ባለስልጣናት ኦህዴድ ማዕከላዊ ኮሚቴ በኩል በሰጡት ምላሽ በመስከር እንደሚፈልጉና ተለዋጭ ቀጠሮ እንዲመቻችላቸው ጠይቀው ያለ ሁሉ ይሄ ትእዛዝ ተከሳሾቹ በተሰጠው ውሳኔ በመከፋታቸው ተቃውሟቸውን በግልጽ አሳይተዋል። በችሎቱ ላይ እንደተናገሩት ከሆነም ምንም አይነት ፍትሕ ከዚህ ፍርድ ቤት እንደማይጠብቁ፣ ወደፊትም በችሎት ለመገኘት እንደማይፈልጉ፣ ሊሰጣቸው የሚፈልገውን ፍርድም እንዲሰጣቸው በመጠየቅ በከፍተኛ ድምፅ መዘመር ጀምረዋል። በዚህ ወቅት ሌሎቹ በችሎት የነበሩ ተከሳሾች አጅበው መዘመር ቀጥለዋል። ችሎቱም በምንም አይነት መንገድ መደበኛ ሥራውን ሊያካሄድ የሚያስችለው ሁኔታ አልነበረም። በመጨረሻም በአራቱም ተከሳሾች ላይ ችሎት ተዳፍራችኋል ወይንም ተጋፍታችኋል በሚል እያንዳንዳቸውን በስድስት ወር እስራት ቀጥቷቸዋል። አቃቢ ህግ አራቱን የኦፌኮ አመራር አባላትን ጨምሮ በሃያ ሁለት ተጠርጣሪዎች ላይ በሽብር ወንጀል ድርጊት ክስ መስርቶባቸው ከአንድ ዓመት ለማያንስ ጊዜ ሲከራከሩ ቆይተዋል። ከሃያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት አስራ ሰባቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል ግን አቶ በቀለ ገርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነ አይዘነጋም። መለስካቸው ካቸው አመሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመጨረሻም እንደ ኢትዮጵያ ባሉ በማደግ ላይ በሚገኙ ሀገሮች አሳዳጊ ቤተሰብ የሌላቸው ሕፃናት በሀገር ውስጥ ወይንም ከሀገር ውጭ የጉዲፈቻ አሳዳጊ እንዳያገኙ ከሚያግዱ ምክንያቶች አንዱ የመረጃ ክፍተት መኖሩ ነው። በርካታ ሀገሮች በወረቀት ላይ ተበታትነው በመዝገብ የተቀመጡ ሰነዶች ልጆችንና አሳዳጊ ቤተሰቦችን ለማገናኘት ከባድ ፈተና ይፈጥራሉ። በሀገር ውስጥ የሚገኙ የማደጎ ቤቶች፣ የሀገር ውስጥና የውጭ ጉዲፈቻ ፈላጊዎችና የመንግሥት ተቆጣጣሪዎች በጋራ የሚጠቀሙበት የድረ ገጽ የሰነድ ማህደር ለመገንባት የተያዘ ጥረትን የሚያስቃኝ ዘገባ አለን። ታሂራ አለን የዘገበችውን ሄኖክ ሰማግዜር ያቀርባል። አሜሪካዊው ጡረተኛ ክሬግ ጄነተን እና ባለቤቱ የመጀመሪያ ልጃቸውን በጉዲፈቻ ከሄይቲ ሲያፈላልጉ የተጓተተና በአግባቡ ያልተደራጀ የጉድፈቻ አሰራረን አስተዋሉ። ፈተናዎቹን አልፈው ሦስት ልጆችን ከሄይቲ በጉድፈቻ ቤተሰብነት በማሳደግ ላይ ናቸው። በአንድ ሕፃን ሕይወት ውስጥ እያንዳንዷ ቀን ትርጉም አላት ካልን ለምንድን ነው በቢሮክራሲ የተጠፈነጉ የጉድ ፈቻ አሰራሮች ባለም ዙሪያ የተንሰራፉት ብለን መጠየቅ አለብን። እንደዚህ አይነት ያልተቀላጠፉና ጊዜ የሚፈጁ አሰራሮች በርካታ ቤተሰቦችን ያደክማሉ የጄነተን ቤተሰብ በእነሱ ያስተዋሉትን የተጓተተ የጉዲፈቻ አሰራር በተቀላጠፈና ግልጽነት የተሞላበት አሰራር ለመተካት አሰቡ። ነገር ግን እንደዚህ አይነት ሰፊ ዓለም አቀፋዊ አድማስ ያለውን ሥራ በቅንጅት ካልሆነ ብቻቸውን ሊሰሩት እንደማይችሉም ተረዱ። ከሦስት ዓመታት በፊት በሃርቫርድ ዩኒቨርሲቲ የመጀመሪያ ጉባኤያችንን አካሄድን። ከዓለም ዙሪያ የአስራ ስምንት አገሮች ተወካዮች ተካፍለው አሉብን ያሏቸውን ፈተናዎች አስመልክቶ ተወያየን። የተረዳ ነው በብዙ አገሮች የጉዲፈቻ አሰራር ስርዓት በአግባቡ ያለመዘርጋትና በቤተሰብ አልባ የሆኑ ሕፃናት ቁጥር በአግባቡ የሚያሳዩ መረጃዎች እንኳን እንደሌላቸው ነው። ክሬግ ጀነተን ከዚህ ጉባኤ በኋላ የአሜሪካ የቴክኖሎጂ ኩባንያዎችን እንዲረዱት ማጠያየቅ ጀመረ። አስቀድሞ ወደ ማይክሮሶፍት ኩባንያ የእርዳታ ጥሪ ያደረገ፣ ማይክሮሶፍት እንደዚህ አይነት ብሔራዊ የመረጃ አሰባሰብ ላይ ወደሚሠራው ታይለር ቴክኖሎጂስ መሩት። ብሩስ ግራም የታይለር ቴክኖሎጂ የስትራቴጂ ዋና ሥራ አስኪያጅ ነው። ኩባንያው በአሜሪካ 40 ከመቶ የሚሆኑ የፍርድ ቤት ሰነዶችን በድረገጽ ዲጂታይዝ አድርጎ በማስቀመጥ የሚሠራ ነው። families and the children. በዓለም ዙሪያ ሕፃናትና በጉዲፈቻ አብረዋቸው ሊኖሩና ሊያሳድጉ የሚፈልጉ ቤተሰቦችን የሚያገናኝ አምድ ለመፍጠር ቻልን። ማዕከላዊ የመረጃ ቋቱን የሚቆጣጠሩ አገሮቹ ራሳቸው ናቸው። ሕፃናቱ በሀገር ውስጥም ሆነ በውጪ አሳዳጊ ቤተሰቦችን እንዲያገኙ የሚሰሩትና በመጨረሻም ሕፃናቱንና ቤተሰቡን የማገናኘቱ ኃላፊነት የራሳቸው ይሆናል። ስለዚህ ነባራዊ ሁኔታውን በፍጥነት ለመቀየር የሚችል ቴክኖሎጂ ነው። የመረጃ ቋቱ የሕፃናቱን ዕድሜ፣ የትውልድ ስፍራ፣ አሻራ፣ የጤና ሁኔታ ወዘተ የሚዘረዝር ሲሆን አልፎም በጉድፈቻ ቤተሰብ ሲያገኙም የአሳዳጊዎች መረጃ፣ አድራሻ የመሳሰሉትን ያካተተ ይሆናል። ለመረጃ ቋቱ የሚከፈለው ገንዘብ በዓመት አንድ ዶላርስ ብቻ ነው። አሁን አንድ ዶላርስ ለአንድ አገር በዓመት ለዚህም ምክንያቱ የገጹን ኃላፊነትና የደህንነት ቁጥጥር በታይለርስ ቴክኖሎጂ ኩባንያ ለማድረግ ታስበው ብቻ እንደሆነ ያስረዳሉ። የመረጃ ቋቱ ስም ችልድረን ፈርስት ሶፍትዌር ይባላል። የሕፃናትን ደህንነት ለማስቀደም ያለመ መሆኑን ለመግለጽ የተሰጠው ስም ነው። ሊዛ ፍሬዠር ይህንን የመረጃ ቋት ከገነቡት ኢንጂኔሮች አንዷ ናት። የመረጃ ቋቱን የሚመራው የኮምፒውተር ቴክኖሎጂ ሀገሮች ወላጅ እና አሳዳጊ ቤተሰብ የሌላቸው ጠባቂ ወይም የማደጎ ቤት ያልተካተቱ ህጻናት ቁጥር ምን ያህል እንደሆነ እንዲያውቁ ያስችላቸዋል። ከዚህም በተጨማሪ እነዚህን ህጻናት ከጉዲፈቻ ወይም የማደጎ ቤቶች ጋር ለማገናኘት እንዲችሉ አቅም ይፈጥርላቸዋል። በዋሽንግተን ዲሲ ይህንን ቴክኖሎጂ እንዲረዱና እንዲግባቡት ከዓለም ዙሪያ ከተሰባሰቡ ሀገሮች ኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች መንግስታት ተወካዮች ተገኝተዋል። እንደ ቶጎ ጋናና ቤኒን የመሰሉ ሀገሮች ደግሞ ቴክኖሎጂውን በጥቅም ላይ ለማዋል ተዘጋጅተዋል። ኢቮን ሮማን የጋና የማኅበረሰብ ልማት ሚኒስቴር ሠራተኛ ናት። ስኬታማ ለመሆን የሚያስችለን ቁልፍ መገልገያ ነው ብለን እናምናለን። በተለይ ሕጻናትን ሊያሳድጓቸው ከሚችሉ ቤተሰቦች ጋር ለማገናኘት አይነተኛ ቴክኖሎጂ ነው። ብሩኖ ገንቢቶ የቤኒን የሕጻናት እና ወጣቶች ሚኒስቴር ወኪል ነው። አንሬዞ ይሄ የመረጃ ቴክኖሎጂ ጠቃሚ ነው። ሕፃናትና አሳዳጊ ቤተሰቦችን የሚያገናኝ መሆኑ በተለይ አዲስ አሰራር በመዘርጋቱ ረገድ ወሳኝነት አለው። የዛምቢያ የማህበረሰብ ልማትና ብሔራዊ ጉዳዮች ሚኒስቴር ኤምሪ ካባንሺ በሀገራቸው ውስጥ ምን ያህል ሕፃናት ወላጅ አልባ እንደሆኑና አልፎም በማደጎ ቤቶች የሚገኙትን ቁጥር በአግባቡ እንደማያውቁ ይናገራሉ። በዚህ ምክንያት ሀገራቸው ቴክኖሎጂውን በስራ ላይ ልታውለው መጓጓታን ነው የተናገሩት። በሀገራችን የሚገኙ ሕፃናት ምን ያህሉ በዓለም አቀፍና በሀገር ውስጥ የማደጎ ቤተሰቦች በጉዲፈቻ እንደሚኖሩ የሚታወቅ ነገር የለም። ምንም አይነት የተቀናጀ ማዕከላዊ መረጃ የለንም። እንዲያውም ከሁለት ዓመታት በፊት ይህንን የመረጃ ቋት ቴክኖሎጂ አግኝተን ቢሆን ምንኛ መልካም እድል ይሆንልን ነበር። የታይለር ቴክኖሎጂስ ሥራ አስኪያጅ ማርክ ሽዋርትስ የሕፃናትና ቤተሰቦችን የግል ማኅደር የሚያስቀምጠው የመረጃ ቴክኖሎጂ ቋት ከፍተኛ ጥበቃ የሚደረግለት እንደሆነ ይናገራሉ። ቤተሰቦችና ሕፃናትን ለመከላከልና የግል መረጃዎቻቸውን ለመጠበቅ የሚችል መሆኑን ነው የሚያስረዱት። ታይለር ቴክኖሎጂስ ክላውድ ፎርማት ታይለር ቴክኖሎጂ መረጃዎችን በድረገጽ የርቀት መረጃ ቋት የሚያስቀምጥ ነው። ዩናይትድ ስቴትስ ውስጥ አርባ ከመቶ የሚሆኑ የፍርድ ቤት ሰነዶችን በጥብቅ ደህንነትና ጥበቃ እናስቀምጣለን። እነኚህ የደህንነት ማረጋገጫ መስፈርቶች ማለትም ለአሜሪካውያን የሠራ ናቸው፣ ለችልድረን ፍርስት ቴክኖሎጂም የሚውሉ ይሆናሉ። ስለዚህ ለሁሉም ወገኖች አስተማማኝ የመረጃ ቋት ገንብተናል። የዚህ የመረጃ ቋት ፈጣሪዎች በጉዲፈቻ ከሀገር የሚወጡ ሕፃናትና ቤተሰቦች መረጃዎችን በቀጥታ ሊያክሉ የሚችሉበት አሳታፊ አምድም አለው። የተከበራችሁ አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ስርጭታችን ይቀጥላል። አስተናጋጆች ሰለሞን ክፍሌና አዳነች ፍስሀዬ ነን። ወደ ቀዳሚው የሁለተኛው አጋማሽ የምሽቱ ቅንብር በሙዚቃ እንሸጋገር። ወደ ሁለተኛው አጋማሽ ቀናሚ ቅንብር እናልፋለን። የምሽቱ የባህልና ማህበረሰብ እንግዳ በአውሮፓውያኑ አዲስ ዓመት መግቢያ በንግድ ፈጠራ የተሰማሩትን ጨምሮ ሴት የጥበብ ባለሙያዎች ብቻ ባሳተፈ እዚህ ዋሽንግተን ዲሲ ውስጥ በተካሄደ ልዩ የጥበብ መድረክ የተሳተፈች የተለያዩ ጌጣጌጦችና ጥበባዊ ሥራዎች ባለቤት ናት። እሙ ጌታቸው ትባላለች። ድሮ ድሮ መሥራቱን እንጂ አርቲስት የሚለው መጠሪያ ያስፈራኝ ነበር የምትለው እንግዳችን አሁን ግን ፈተናዬና ጥረቴ የሙሉ ጊዜ ሥራዬ ባደረግኩት ሙያ ነፍስ የሚዘራና እኔንም በውስጡ የሚያኖረኝ ጥበባዊ ሥራ መሥራት ነው ትላለች። ከሌሎች ሴት ጥበብ ባለሙያዎች ሥራ ጋር ለተለየ እውቅና የበቃችበትንና በከተማዪቱ የባቡር መናኸሪያ የታየ ሥራዋን ጨምሮ የልዩ የትዕይንት መድረኩን የሚቃኘውን የባህልና ማኅበረሰብ ቅንብር የመጀመሪያ ክፍል ለምሽቱ ይዘን ቀርበናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። አዳዲስ ነገሮች ይዘ በየቦታው የተቀመጡ ለምን እንጠቀመ ቦታ የያዙ ነገሮችን ከቦታ ላይ ማናቀት ማለት ነው። ሌላ ጥቅም እንዲኖራቸው እነዚህ በሙሉ እነዚህ ሪሳይክል ናቸው። ፍቃው እንዳዲስ የራሳቸው እሙጌታቸው የጥበብ ስራዎችሽን እና የስነ ግጥም ስራዎችሽን አስመልክቶ ከዚህ ቀደም አነጋግረንሽ ነበር። አሁን ደግሞ ሌላ ስራ ይዘሽ ብቅ ብለሻል። በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አልሽ፣ እንኳን በድጋሚ ያገኘኋችሁ፣ እንኳን አደረሳችሁ። አሉላ እንኳን አብሮ አደረሰን፣ አመሰግናለሁ። አዲስ ዓመት ነው መንፈሱ። ከአዲሱ ዓመት መግቢያ አካባቢ ጀምሮ በሴት የጥበብ ባለሙያዎች የተቀናበረ ስራዎቻችሁን ለታዳሚ ያቀረባችሁበት የጥበብ ትዕይንት ላይ ተመልክቼሻለሁ አዳዲሶቹን ስራዎችን ጨምሮ የማየት እድል ነበረኝ። እንዲሁም በተጨማሪ ለየት ያለ ለውቅና የበቃሽበት ሁኔታ አለው። እስኪ የተለያየ የጥበብ ዘርፍ እንስት የፈጠራ ባለሙያዎች የተካተቱበትን ትዕይንት መቶ የማየት እድል ላልገጠማቸው አድማጮቻችን ባጭሩ አስተዋወቂን። ማናዘጋጀው እነኚህ ሰዎች ኬት ኬት ተሰባሰቡ? ምንድን ነበረ በስራዎቹ የታየው? እሺ የቡድኑ ስም ፈምፍታል ቢሲ ይባላል። ሰንፈታልዲሲ የዛሬ አመት ኦክቶበር ላይ የተጀመረ ኦርጋናይዜሽን ነው። አዲስ ድርጅት ነው። ድርጅቱን ያቀናበረችው ወጣት ያዝምን ሮድባንድ ትባላለች። ትንሽ ልጅ ናት። ሀያ ሰባት አመት ልጅ ሙዚቀኛ ናት፣ እና በሙዚቃ አለም ውስጥ ለመካፈል በሞከረችበት ጊዜ ያጋጠሟት ችግሮች ነበሩ። ምክንያቱም የሙዚቃው አለም ብዙውን በወንዶች የተያዘ ስለሆነ ለሴት ክፍተቱ በጣም ጠባብ ስለነበረ ማጋጠማት ሁኔታ ከዛ ተነስታ የጀመረችው ነገር ነው። መጀመሪያ ላይ ለፋሽን ሾው ብቻ ተብሎ በሁለት ሺ አስራ ስድስት መጀመሪያ ተጀመረ። ዋናው አለማው ምንድን ነው? ሴቶች ብዝነሶች እና ሴቶች አርቲስቶች ወይ ደግሞ ክሪኤቲቭ የመፍጠር ችሎታ ያላቸውን ሴቶችን እንዴት አድርገን አንድ ቦታ ላይ አሰባስበን ይህ መሰባሰብ ደግሞ በምን አይነት መልኩ ነው ጥንካሬ፣ ውበት፣ ማስተዋወቅን መረዳዳትን የሚያመጣው ሴትና ሴት አንድ ላይ ሰራም ተብሎ ይታመናልና ያንን እምነት እንዴት አድርገን ነው እውነታዊ እንዳልሆነ የምናደርገው ከሚል መንገድ ነው የተነሳው። ያን የሴቶች ስራ ጎልቶ አይወጣም የሚል አስተሳሰብን እንዴት እንሰብራለን በሚል ቁጥራቸው በርከት ያሉ የጥበብ ባለሙያዎችና ስራዎቻቸውን ለገበያ የሚያቀርቡ ባለሙያዎች የታዩበት ነው። ጌጣጌጦች፣ አልባሳት፣ በእጅ የተሰሩ የጥበብ ስራዎች፣ ያች ያለው አቀራረቡ ራሱ እንግዳ የሆነ ቪጋን ይሉታል ከተክል ተዋጽኦዎች የሚገኝ ለሴቶች መዋባቢያ የሚሰራውን በተፈጥሯዊ መንገድ ለማድረግ የተሞከረበት ትዕይንት ትሉ ጭምር ተመልክቻለሁ። እስኪ ይዘቱንም እንዲሁ ግለጭልን ምን ምን እንደሚመስሉ ሌሎች መድረኮች ላይ ከሚታዩት ምን የተለየ ነገር እንደሚታይባቸውም እነዚህ የቢዝነሱ ባለቤቶች እያንዳንዳቸው ለምሳሌ በእኔ የነበርኩበት የስጦታ ሱቅ ወይም ጊፍት ሾፕ ይሉታል እና እዛ ውስጥ አስራ አንድ አርቲስቶችን እኔ ነበር ነው ከአስራ አንድ ውስጥ አልባሳትን በሚመለከት ስዕላዊ መግለጫን በሚመለከት እነዚህ ደግሞ ጠንካራ ፖለቲካል ስታንድ ያላቸውን አነጋገሮች፣ አገላለጾች ታሪካዊ ግን ወቅታዊ ደግሞ የሆኑ መንቶችን አካቶ የሚሰሩ አርቲስቶች ነበሩና እኛ ውስጥ አስራ አንድ ሲኖር እኛ አስራ አንዳችን በመልኩ ደግሞ በጣም የተለያየ እዛ ውስጥ ደግሞ በዛ ውስጥ ደግሞ ጠበቃዎች አካውንታንቶችም የነበሩበትና የሂሳብም የጥብቅናም የመብትም ኮፒራይት፣ ትሬድማርክ፣ ኢንቴሌክቹዋል ፕሮፐርቲ እነዚህ እነዚህ የመሳሰሉትን ደግሞ በምን መልኩ ነው የምናስተምረው የሚሉ ግሩፖችም በስዕል ብቻ ደግሞ የሚሰሩ ወደ ሰላሳ የሚሆኑ ነበሩ እንዳልከው ደግሞ ከተክል ብቻ የተሰሩ ጥፍር ቀለም፣ ሜካፕ የመሳሰሉ ነገሮችን ለመጀመሪያ ጊዜ እያቀረቡ እቤት ውስጥ ጀምሮ ስራውም አሁን ወጥተው በብዙ ቦታ በመከበርም በመታዋቅም ላይ ያሉ ነበሩ። እዛው ደግሞ አሁን ደግሞ ትልቁ ሙቭመንት ምንድን ነው? አርት በምን መልኩ የሰው ልጅን የአእምሮ ኬሚስትሪ ይለውጣል፣ እንዴት ዘና ማድረግ፣ እንዴት ማከም ይችላል ሕክምና ይሰጣል መድኒት ከማወቅ ፔንት ማድረግን የሚባል ደግሞ ግሩፖች ነበሩ እና እነሱ ሰዎች እዛ አካባቢ የነበርንበት አካባቢ እንደ ድንገት የመንግስታዊ ጠበቆች ኦፊስ ስለነበረ እነሱ በሙሉ ከስራቸው ውጭ መጥተው እዛች ቦታ ላይ ሻያቸውን እየጠጡ ስዕላቸውን ሰርቶ ይሄዳሉ። ደስ ቀኑን ሙሉ የተሸከሙትን ትረስ ለማውረድ ማለት ነው። ሌላ ቦታ ደግሞ በጣም በአድናቆት ያየኋቸው ነገሮች ምንድን ነው? እኛም ጋር አለች ከእኛም ጋር የነበረች ልጅ ናት። አዲስ የተማርኩትን ትምህርት ነው ያስደነቀኝም ነገር ነው። ብዙዎቻችን ብዙ ልብሶች ገዝተን የምናደርገው ነገራትን ግምግማሽ ወደ ኢትዮጵያ በሻንጣ ለመላክ ያለው ወጪ እዚህም የሚጣልበት እንደምታየው በጣም ብዙ ዕቃ ያለበት ነው። እና እሷ ምንድን ነው የምታደርገው? እነዛን የተቀመጡትን ጨርቃ ጨርቆች አሁን በፊት ምንድን ነው የሚባለው? ሪሳይክሊንግ፣ መልሶ መጠቀም። ይሄ ደግሞ አፕሳይክሊንግ ይባላል። የተጠቀምክበት ነገር ሳይሆን ለምሳሌ ቤት ጨርቅ ገሰጥ አልሰፋሁም፣ ወገር ቤት አልተላከም። ምን እንደምታደርገው እሷ ተሰበስብና ይሄንን ወደ ቦርሳ፣ ወደ ሌላ ሌላ ነገሮች የቦርሳ ውስጡን የኮቱ ገበሩን እያደረገች አፕሳይክሊንግ የሚባል አዲስ ሙቭመንት ከፈጠሩት አስተማሪም ናት፣ አርቲስትም ናት። ከዚህ ቀደም የተሰራ አገልግሎት ላይ የዋለ መልሶ ለሌላ ነገር መጠቀም ነበር ከሚታወቀው ሪሳይክሊንግ የሚባለው እንዳልሽው። ይሄ ግን ለጥቅም ያልዋለ ግን ንጹሕ የሆነ ቁሳቁስን ለአዲስ ነገር መስሪያ ማዋል ነው። ኤግዛክትሊ። ወጥተህ እንዳትገዛ እንግዲህ፣ ይሄ ምንድን ነው ፉትፕሪንታችንን ትተን የምንሄደውን አለም ላይ ያለውን ተፈጥሮም ማራቆት ኤግዛክት፣ ከማራቆት ለመቀነስ የሚደረገው የራስን ሬስፖንሲቢሊቲ ተወጣ የሚባሉ ግሩፖች ነበሩ። እዛ ውስጥ በጣም የተለየ ስሜት የሚቀሰቀስ ጥበብ ብቻ ሳይሆን ጥበብና ህይወት ማለት ይቻላል። ቅድም ያልሽውን ለመዝናናት ራስን ከጭንቀት ፈታ ለማድረግ የሚደረገውን ጥረት ጨምሮ የመብት ጉዳይን ማራመድ አለ፣ የሴቶች እንቅስቃሴ አለ። ለየት ያለ ነው በአቀራረቡም ለሰውም በጊዜው ለመስጠት የተሞከረበት ያመጋገብ ደግሞ አመጋገብን በሚመለከት ደግሞ ቪገን ያው ስጋም ሆነ አሳ ደም የነካው ነገር የማይነኩ ሰዎች የከፈቱት ደግሞ በፍጹም ፍት በእኔ ያስተሳሰብ ይስራል ብዬ የማላስባቸው አይነት አበላሎች ከከረሜላ ጀምረ እንዴት አድርገ ስኳርን አቮይድ እንደምታደርግ ይህ እንግዲህ ጤናህን በሚመለከትም ሶ ብዙን ነገር ያከታተተ ቦታ ነበር። በጣም ብዙ ነገር ከሁሉ ደግሞ በላይ አሉላ ለእኔ ለአንዲት ሴት ራሷን በስራዋ ለማወቅ ለምታገለው በቀን በቀን የሚሰጥህ ራስ እንድታወቅ ስራዎችህን የምሰራቸውን ስራዎች ታሪክ ከሌላቸው እና ከአንተ ጋር ኮኔክት ካላደረጉ ከሰው ጋራ ሊገናኝና ሊሸጥ አይችልም። ምንም ነገር ትሰራት ብትውል ታሪክ ከሌለው ለምን እንደሰራው ካላወቀ ሰው ሊገዛ አይችልም የሚለውን ነገር የማይገባኝ አስተሳሰብ ነበርና፣ እንዴት ኢምፖርታንት እንደሆነ ታሪክህን መናገር ማን እንደሆን ለምን እንደምትሰራ። ብዙ ጊዜ እኛ የራሳችንን ታሪክ ለመናገር ወደኋላ እንላለን። ያደግኩበት ዘመንም ሆነ ያደግኩበት አካባቢው ስለ ራስ ብዙ ካወራ ጉረኝነትን የመሳሰሉ ነገሮችን እዚህ ላይ ግን ጥንካሬ የሚመጣው ማንነትን ስታውቅ ነው ነው የሚለው በቃ ያ ነው መመሪያው። ያንም ማንነትም ደግሞ በስራ ውስጥ ማንጸባረቅ የሰዎችን ልብ ሊኮረኩር ይችላል። ነው ምት ማ- እንደሆንኩኝ ለምን እንደመጣሁ እዛ ቦታ ከእነሱ ልዩ ነኝ፣ የራሴን ታሪክ ይዤ ነው የመጣሁት። ብዙዎቹ ከመስቀሎች ጋር የተገናኙ ናቸው። ቤተሰባዊ ታሪክ አለው። ለምን እዛ እንዳለሁኝ ብዙ ብዙ ነገሮች አሉና ታሪክህን ካልተናገር ቅቃህ መሸጥ አችልም ትላለች ሴትዮዋና፣ ማለቷ ነው ልነበረ ግን፣ ከሰው ጋራ መገናኘት አለብህ፣ መተዋወቅ አለብህ። የሰው ልብ መንካት መኮርኮር አለበት። ጥበብ ስራሽ፣ አዎ ኪሳቸውን፣ ዋዴታቸውን የሚከፍሉት የሚከፍቱት ማንሽ አንቺ የሚለውን ጥያቄ እና ራስህን፣ በጣም ራቁትህን የቆምኩበት ቦታ ነው። በጣም ራቁቴን የቆምኩበት፣ በጣም የፈራሁበት፣ በጣም ማንነቴን የተጠራጠርኩበት እና ቀስ እያለ ግን አንድ ብሎክ አተታይም ብልድ የተደረኩበትን ቦታ ነው። ለእኔ ከሀያ ዓመት በላይ በዚህ አይነት በክሪኤቲቭ አለም ውስጥ ኖር ያለው የመጨረሻው ይሄ በላስት ትሪ ማንትስ ያሳለፍኩት ጊዜ ፒርሊ የራስ ግንባታ ማን እንደሆንኩ ለምን እንደምሰራ፣ ሴት ማለት ምን አይነት ጥንካሬ እንዳለን በዛ ላይ ደግሞ ወጥቼ ደግሞ እንዴት ከቶቼ ጋራ ከራሴ ከኮሚኒቲ ጋር እንዴት አድርጌ እንዲህ አይነት ነገር መስራት እችላለሁ እንዴት አድርጌ ነው ማደግ የምችለው የሚለውን የመለስኩበት ጊዜ ነው በጣም ትልቅ ኦፖርቹኒቲ ነበር ለእኔ ግሩም በርከት ያሉ ጨዋታ ረጎች አሉን እሙ የጥበብ ስራዎችሽን እና በመድረኩ የታየውን ጨምሮ እናያለን ለሚቀጥለው ሳምንት የምናሳድረው አንድ ጥያቄ ላንሳና ውይይታችንን ለዛሬ እንቋጫለን ስራዎቻቸው ተመርጦ እንስት የፈጠራ ባለሙያዎች በሴቶች የተሰሩ የጥበብ ስራዎች የሚተዋወቁበት ለየት ያለ አጋጣሚ ውስጥ ከተመረጡ ስራዎች አንዱ ያንቺ ይሆኗል በከተማይቱ በሚገኝ የባቡር መጓጓዣ መግቢያ ላይ በትልቁ ሰሌዳ ከወጡ ስራዎች ውስጥ አንዱ ነው። እንዴት ተመረጥ የትኛው ስራች ተመረጠ? በሚቀጥለው ውይይታችን የምንነጥቀው ሀሳብ ይሆናል። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዜር ስጥልኝም። ውጌታቸው እግዜር ስጥልኝ አሉላ እንዳለው አድማጮች የአሉላና የእንግዳው የሙጌታቸው ውይይት አልተቋጨም። ሳምንት በቀጠሮ ታገኟቸው አላቸው። ለአሁኑ ግን ሁለቱንም እናመሰግናለን። ጤና ነክ ዝግጅት ይቀጥላል። በዓለም አቀፍ ደረጃ ፖሊዮን የማጥፋት ዘመቻ ከዕለት ወደ ዕለት የተሻሉ ውጤቶችን እያስመዘገበ ቢሆንም ዛሬም ቢሆን በአንዳንድ አካባቢዎችና ሀገሮች ውስጥ ያሉ ሰው ሰራሽ ችግሮች መሰናክል እየፈጠሩ ይታያሉ። ሞኪ ኤድዊን ኪንዜካ በማዕከላዊና በምዕራብ አፍሪቃ ያለውን ሁኔታ ይዳሰሳል። ሰለሞን አባተ ኢትዮጵያ ዛሬ ድርሸበታል ከምትለው ደረጃ ጋር አያይዞ ያጠናቀረው ዘገባ ይቀርባል። ፖሊዮን የማጥፋት ዘመቻ ማዕከላዊ አፍሪካ ውስጥ የከበደ ችግር እየገጠመው ነው። ምክንያቱ በቻድ ሐይቅ አካባቢ ቦኮ ሐራም የፈጠረው አለመረጋጋትና ምስቅልቅል ነው። በሌላ በኩል ግን የምዕራብ አፍሪካዊቱ ጋቦን ከፖሊዮ ነፃ መሆኗ ተረጋግጦላታል። መልካም ዜና ምንም እንኳ ባለፉት 15 ወራት በየትኛውም የማዕከላዊ አፍሪካ ሀገር ውስጥ የፖሊዮ ቫይረስ ባይታይም ሳይንቲስቶቹ ግን ጠፍቷል ብለው እንደማያምኑ ፖሊዮን የማጥፋት ዓለም አቀፍ ዘመቻ የአፍሪካ አካባቢያዊ ማረጋገጫ ሰጪ ኮሚሽን መሪ ፕሮፌሰር ሮዝ ሌክ ያውንዴ ለሚገኘው የቪኦኤ የምዕራብ አፍሪካ ሪፖርተር ሞኪ ኤድዊን ኬንድዜካ ገልጸዋል። ወደዚህ የመካከለኛውና የምዕራብ አፍሪካ ጉዳይ ከመዝለቃችን በፊት ግን ስለ ኢትዮጵያ ጥቂት እንነጋገር። ከፖሊዮ ነፃ እንደሆነች ማረጋገጫ በተሰጣት ኢትዮጵያ ውስጥ በቅርቡ አንድ አጋጣሚ ተከስቷል የሚል መረጃ ሰሞኑን ተሰምቷል። ከዚህና ሌሎችም ጥያቄዎች ጋር ወደ ኢትዮጵያ ጤና ጥበቃ ሚኒስቴር ደውዬ የፖሊዮ ኬዝ ቲም አስተባባሪውን አቶ ጌትነት ባይህን አነጋግሬያለሁ። በቅድሚያ ያነሳሁላቸው ጥያቄ ግን ለመሆኑ ነፃ መሆንና ፖሊዮ ጠፋ ማለት ልዩነት ይኖራቸው ይሆን የሚል ነበር። ሁለቱ አሁን ያልካቸው ነገሮች የተለያዩ ናቸው ሰለሞን። ባለፈው አንተም እንደምታሳው ሰው ጥቅምት ላይ እንደ ሀገር ያከበር ነው ብሎ የዓለም አቀፍ የፖሊዮ ቀን ወይ ደግሞ የልጅነት ልምሻ ቀን የሚባል ነበር እና የዛን ቀን እንደገለጽኩለት የዛን እንግዲህ ከሁለት ሺህ ስድስት አመተ ምህረት እስከ ሁለት ሺህ አስር አመተ ምህረት ድረስ ባሉት ተከታታይ ሞስት አራት አመታት ኢትዮጵያ ከዚህ ከፖሊዮ በሽታ ነፃ ነበረች። ከቫይረሱ ከፖሊዮ ቫይረስ ስርጭት ወይም ደግሞ ክስተት ነፃ ነበረች። ክስተት ማለት ወይም ወረርሽ ነው ወይም ደግሞ ማንኛውም የፖሊዮ አይነት በሽታ ያልተከሰተ ማለት ነው። እና ከእነዚህ ከሁለቱ ነገሮች ነፃ ነበረች። ያ ምንድን ነው? ቀደም ሲል እንደነገርኩ በአፍሪካ ደረጃ ይሄ የፖሊዮ በሽታ የነፃ የማወጅ ኮሚሽን አለ። በአፍሪካ ደረጃ ይሄ እንግዲህ በአካል ተገኝቶ በሀገሪቱ በተመረጡ አካባቢዎች በተለይ ወደ ምስራቁ ወደ ሶማሌ ክልል አካባቢ ተንቀሳቅሰው በደንብ አይተውታል። የተሰራውን ለተከታታይ ሶስት ዓመታት በፖሊዮ መከላከል ስራ ላይ የተሰራውን ስራ በደንብ አድረው ከላይ ከጤና ጥበቃ ሚኒስቴር ጀምረው እስከ ክልል ከዛም እስከ ወረዳ፣ እስከ ጤና ተቋም ድረስ እስከ ማህበረሰብ ድረስ በደንብ ፈትሸውታል እና በእነሱ ፍተሻና ግምገማ መሰረት በኢትዮጵያ የተሰራው ስራ ከበሽታው ነጻ ሊያደርግ የሚያስችል ስራ ተሰርቷል ተብሎ ለሀገሪቱ እውቅና ነው የተሰጠው ስለዚህ ይሄ ምንድን ነው ለሶስት አመታት ለተከታታይ ሶስት አመታት እንግዲህ በአለም አቀፍ ደረጃ በአለም የጤና ጥበቃ ድርጅት መሰረት በየትኛውም ሀገር የፖሊዮ በሽታ ወረርሽኝ ወይም ክስተት ለተከታታይ ሶስት አመታት ምንም አይነት ወረርሽኝ ወይም ክስተት ካልታየ ሀገሪቷ ከበሽታው ነፃ ናት የሚል እውቅና ይሰጣል። ይህንን ነው ኢትዮጵያ እንደባለፈው አገኘች አልኩ። ማጥፋት ማለት ግን ወይም ደግሞ ኢራዲኬሽን የሚባለው ግን ሙሉ በሙሉ በሽታውን ከምድረ ገጽ ማጥፋት ማለት ነው። እንደ ፈንጣጣ ማለት ነው። ምንም አንድም ማለት የኢራዲኬሽን የሚባለው ማጥፋት የምንለው ሙሉ በሙሉ ከየትኛውም ሀገር በሽታውን ማጥፋት ማለት ነው። የትም አገር ላይ መኖር የለበትም አዎ መኖር የለበትም። በቃ ኢራዲኬሽን ወይ ማጥፋት ሙሉ በሙሉ ማጥፋት ማለት ይሄ ነው ትርጉም። አሁን ይሄ ደግሞ የሚሆነው የዓለም ጤና ጥበቃ ድርጅት ነው ይሄ እውቅና የሚሰጠው ይሄ ሙሉ በሙሉ በሽታው ጠፋ ወይም አልጠፋም የሚለውን የሚያወጀው የዓለም ጤና ጥበቃ ድርጅት ነው። ይሄ ደግሞ ድርጅቱ የሚሰጠው እውቅና ወይም ደግሞ እወጃውን የሚያደርገው እንደ ክልል የራሱ መዋቅር አለው። የዓለም ጤና ጥበቃ ድርጅት መዋቅር አለው፣ ክልል ክልል የሚባል መዋቅር እና አንዱ መዋቅር ወይ ደግሞ አንዱ ክልል አፍሪካ የሚባለው በሙሉ ሁሉንም ሀገሮች የሚያካትተው የአፍሪካ ክልል ወይም ደግሞ አፍሪካ ሪጅን ይባላል። አሁን እንደ አፍሪካ ነው እወጃውን። ይሄ በሽታው በአፍሪካ ሙሉ በሙሉ የፖሊዮ ወይም ደግሞ የልጅነት በሽታ ጠፍቷል፣ ሙሉ በሙሉ ጠፍቷል የሚለውን እወጃ መስጠት የሚችለው እንደ አፍሪካ ነው። ለኢትዮጵያ እንደ ሀገር ሙሉ በሙሉ ጠፍቷል ተብሎ አይሰጡም። አንዲት ሀገር ግን ነፃ መሆኗ ግን ሊታወጅ ይችላል ወይም ማረጋገጫ ሊሰጣት ይችላል። ለሰላሳ ስድስት ወራት ካልተከሰተ ምንም አጋጣሚ ማለት ነው። ኤክሰለንት እሱ ነው በቃ። አሁን ለሰላሳ ስድስት ወራት ወይም ለሶስት ዓመት በተከታታይ በ በሶስት አመታት ወይም ምንም አይነት የፖሊዮ ወረርሽኝ ወይም ደግሞ ክስተት ካልታየ ነፃ ነች ተብሎ እውቅና ይሰጣል። አሁን ኢትዮጵያ እንዳልኩ ባለፈው እንደ ፈረንጆቹ ከአፕሪል ሀያ አስራ ዘጠኝ እስከ ሀያ ሶስት ሁለት ሺ አስራ ሰባት በማዳጉ ወይም ኢኳቶሪያል ጊኒ በተደረገ እነዚህ የአፍሪካ ሪጅናል ሰርተፊኬሽን ኮሚሽን የሚባሉት ትልልቅ ሲኒየር ሰዎች በደንብ አድርገው ገምግመውታል፣ ዶክመንቴሽኑ ማለት ነው። ዶክመንቱን መገምገም ብቻ ሳይሆን በአካልም ተገኝተው እንዳልኩ ከጤና ጥበቃ ሚኒስቴር ጀምሮ እስከታች እስከ ጤና ተቋም ድረስ ከማህበረሰብ ድረስ አይተውታል የተሰራው ስራ። ይህን መሰረት አድርገው ይህን እንደገዛት ወስደው ነው አገሪቷ የሰራችው ስራ በሽታው ነጻ ከመሆን ይችላል እውቅና ያሰጣታል በሚል እንዳልኩ የሶስት አመት ስራውን ተታይቶ ከዛ በሽታው ነፃ ነች የሚል እውቅና የተሰጣት ነው። ለማዘልቱ እንደውም እርሶ ጥቅምት ላይ በሰጡኝ ማብራሪያ ከዛ በላይ ነው። ኢትዮጵያ ውስጥ ቫይረስ ውስጥ ሳይከሰት የቆየው ከአራት ዓመታት ለበለጠ ጊዜ ይመስለኛል እንደዛ አይነት ሁኔታ የነበረው አሁን ግን ሌላ አዲስ አጋጣሚ ተከስቷል። አንድ አጋጣሚ ተከስቷል ተብሎ ለሌላ ሰላሳ ስድስት ወራት ይሄ ነጻ የመሆኗ ሁኔታ መራዘሙ ከተለያዩ ምንጮች ሰምቼ ነበርና አንደኛ ምን ያህል እውነት ነው ይሄ? ሁለተኛ ዛሬስ ያላችሁበት ሁኔታ ምን ይመስላል? አቶ ጌትነት፣ አሁን ያልከኝ ነገር ለእኔ አዲስ ነው። ማለት ምን አይነት መረጃ እንዳለ በደንብ ማጣራትም ያስፈልጋል ነፍስ መናገር እና እናንተ ጋ ግን ያለ እኔ እስከማውቀው እሱ የለም። በቃ አሁን እኔ እኔ እስከምናውቀው እንግዲህ እንደ ብሔራዊ የክትባት መርሃ ግብር አስተባባሪ እና ሰራተኛ እንደ ጤና ጥበቃ ሚኒስትር ነው የምናውቀው አሁንም ድረስ ኢትዮጵያ ውስጥ ምንም አይነት የፖሊዮ በሽታ ክስተት ወይም አውትብሬክ እንደሌለ ነው። ወረርሽኝ የሚባል ነገር እስካሁን ድረስ እንደሌለ ነው ጥቅምት ላይ የነገርኩ በሙሉ እስካሁን ድረስ በቃ እንደቀጠለ ነው። ምንም አይነት ነገር እንደሌለን የምናውቀው። ምናልባት እንደዚህ አይነት ባይዘው ሰለሞን አንድ ነገር ማውቅ ያለበት የተለያዩ እንትኖች ይመሳሉ በዚህ በበሽታው ምክንያቱም ግሎባሊ ወይም በአለም አቀፋዊ ለማጥፋት ትልቅ ጥረት እየተደረገ ያለ በሽታ ነው እና የተለያዩ ዝም ብሎ እንደዚህ ምንጫቸው የማይታወቁ ሩመር የምንላቸው ወሬዎች ይሰማሉ። እዚህ ቦታ እንደዚህ አይነት ነገር አለ፣ እዚህ ቦታ እንደዚህ አይነት ነገር ያንን እንግዲህ በደንብ ሂዶ ፈትሾ አይቶ እስኪረጋገጥ ድረስ ይሄ ምንድን ነው ልንህ አልችልም። እና እስከማውቀው ድረስ አሁንም ድረስ እስከዛሬ ድረስ ካለኝ መረጃ ምንም አይነት አገሪቷ ውስጥ ይህ አይነት ክስተት እንደሌለን እናቀው። ከአቶ ጌትነት ባይህ ጋር ያደረግነው ውይይት ከሌላው የአፍሪካ ሁኔታ ጋር በተከታይ ዝግጅት ይቀጥላል። አቶ ጌትነትን አመሰግናለሁ። ጤና ይስጥልኝ። አሁን ደግሞ የዜና ማጠቃለያ እናሰማለን። ሰባተኛው የህወሓት ከፍተኛ የአመራሮች ጉባኤ ዛሬ ሲጀመር የኢህአዴግና አጋር ድርጅቶች ተገኝተዋል ሲል የመቀለ ዘጋቢያችን አለም ፍስሐ ዘግቧል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው ዓመት የተደረገው የምርጫ ሂደታቸውን ለመሰለል የሀገሪቱን የስለላ ፈቃድ ሕግ ተጠቅመዋል ሲሉ ዛሬ ተናግረዋል። ያቀረቡት ማስረጃ ባይኖርም የውጭ የስለላ ሕግ በምርጫ ዘመቻቸው ላይ ስለላ ለማካሄድ ሳይጠቀሙበት አልቀሩም ብለዋል። ከሰሜን ኮሪያ ጋር አስፈላጊ በሚሆንበት ጊዜ ለመነጋገር ፈቃደኛ ነኝ ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፌዴሪካ ሞግሬኒ የኢራን ኒውክሌርን በሚመለከት የተደረገው ዓለም አቀፍ ስምምነት እየሰራ ነው ብለዋል። የኢራን የቦሊስቲክ ሚሳይልና በመካከለኛ ምስራቅ የሚስተዋሉ ሌሎች እንቅስቃሴዎች አሳሳቢ ቢሆኑም እነዚህ በተለየ መልክ የሚታዩ ናቸው ሲሉም አክለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳነች ሳየነህ በዚሁ እንሰናበታለን። ነገ ዓርብ በተለመደው ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።